ሶማሊያ ወደ ምርጫ እያመራች ባለችበት በዚህ ወቅት በአፍሪካ የፕሬስ ነፃነት ውስጥ የመጨረሻውን ደረጃ የያዘች መሆኑን የፕሬስ መብት ተሟጋቾች ገልጸዋል። የሶማሊያ ባለስልጣናት ለጋዜጠኞች መብት የበለጠ መስራት ይኖርባቸዋል በማለትም አሳስበዋል። የዓለም የፕሬስ ነፃነት ቀንን ምክንያት በማድረግ ከመቋድሾ የቪኦኤ ሪፖርተር መሐመድ ካዬ ተከታዩን ዘገባ ልኳል። ደረጀ ደስታ ያቀርበዋል። ባለፉት አራት ወራት ውስጥ የሶማሊያ ባለስልጣናት ሦስት የሚዲያ ተቋማትን በመውረር እስከ ሰላሳ የሚደርሱ ጋዜጠኞችን አስረዋል። ባለፈው መጋቢትም ፖሊስ ሁለት የሞቃዲሾ ጋዜጠኞችን ተመሳሳይ ሥራ ላይ በነበሩ ሌሎች ሰዎች ተኩስ በመክፈት ያቆሰላቸው መሆኑን ተመልክቷል። እንደ ሱማሊያ የጋዜጠኞች መብት ተሟጋች ቡድን ከሆነ እነዚህ ሁሉ የሚፈጸሙት በሶማሊያ መንግስት ብሔራዊ የደህንነት ተቋምና ፖሊስ አማካኝነት ነው። ቢሻር መሐመድ የሱፍ የሞጣ ቃብል ሬዲዮ አዘጋጅ እንደ አውሮፓ አቆጣጠር ሚያዝያ 27 ፖሊስ በጣቢያቸው ላይ ባደረገው ወረራ የደረሰበት ስብራት እስካሁን ድረስ ያለ ሲሆን በርካታ ንብረቶቹም የተወረሰበት መሆኑን ገልጿል። እንዲህ ይላል ሞሐመድ። እ ይአምረ ድርቢ መዛሳርኖ ና ሲሰ ሶ ጉድ ቱያ ወርቀበትካ ያ ለቀረ ኮምፒተ ፖሊስ ወደ ጋዜጠኞቹ ቢሮ ሰብሮ እንደገባ ግርፋትና ድደባ ሳይደርስባቸው ሰራተኞቹ በሙሉ እጃቸውን እንዲሰጡ ማስጠንቀቂያ ሰጥተዋቸዋል። ላፕቶፖችን ጨምሮ ብዙ የጣቢያው ንብረት በፖሊስ የተወረሰ ሲሆን እስካሁን ድረስ ያልተመለሰላቸው መሆኑን ተናግሯል። ሶማሊያ ለጋዜጠኞቹ ምቹ ያልሆነች እና እጅግ አደገኛ ከሆኑ አገሮች መካከል አንዷ መሆኗ የሚታወቅ ሲሆን አሁንም እንደዚያው ናት። ባለፈው መጋቢት ወር በጋልካዮ በሚገኘው መኖሪያ ቤቱ ለተገደለው ጋዜጠኛ ኃላፊነቱን አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። ይሁን እንጂ መችና በምን መንገድ መካሄድ እንዳለበት መግባባት ያልተደረሰበት ምርጫ በጋዜጠኞቹ ላይ ተጨማሪ ጫና የፈጠረ ሲሆን ዛቻዎችንም አስከትሏል። አብደላ ሙአሚን የሶማሊያ ጋዜጠኞች ተወካይ ዋና ጸሐፊ እንዲህ ይላል። ጋዜጠኞች ላይ የሚካሄደው ጥቃትና ዛቻ እየጨመረ ነው። ይህ ደግሞ የሆነው በሶማሊያ ይካሄዳል በተባለው ምርጫና እየተካሄደ ባለው ወሳኝ የሽግግር ወቅት የተነሳ ነው። ሞአሚ እንደሚለው የሶማሊያ ባለስልጣናት በቀጠሯቸው ሰዎች አማካኝነት የፌስቡክ አድራሻዎችን እየፈተሹና በድረገጽ የሚወጡ ሪፖርቶችን እያከላከሉ ነው። የሶማሊያ ጋዜጠኞች ስብስብ ዋና ጸሐፊ አብዱላ ሞአሚን እንዲህ ይላል። ደረጃውን የጠበቀ የማህበረሰቡ አጠቃቀም በሚል ስለ ፌስቡክ አጠቃቀምና ይዘቱን በሚያቀናብረው ሥርዓትን ቢሆን ጥርጣሬ አለን። ይህንን ምክንያት አድርገው ጋዜጠኞችን ለማፈንና በሶማሊያ ጋዜጠኞች የሚቀርቡትን ከሀገር ቤት የሚወጡትን ገለልተኛ ዘገባዎች ለመገደብ ጥረት እያደረጉ ነው። ይህ ጋዜጠኞችን በጣም እየጎዳ ነው። ጋዜጠኞች ፌስቡክ ላይም ሆነ ሌላው ማህበራዊ ሚዲያ ላይ አንድ ዘገባ ሲያቀርቡ ይህንን ሆን ብለው የሚጠባበቁ የመንግስት ሰዎች ዘገባዎቹን ከየማህበራዊ ሚዲያው ገጽ ያጠፏቸዋል ወይም ሳንሱር ያደርጓቸዋል። የሶማሊያ ጠቅላይ ሚኒስትር ሞሐመድ ሁሴን ሮቤል ጽፈት ቤት የዓለም የፕሬስ ቀንን አስመልክቶ ባወጣው መግለጫ የእሳቸው አስተዳደር የሶማሊያ ጋዜጠኞችን ሥራና ደህንነት ለመጠበቅና ለማሻሻል ከመንግስት ተቋማት የሚገኙ መረጃዎችን የሚያገኙበትን መንገድ ለማመቻቸት ጠንክሮ እየሰራ መሆኑን አስታውቋል። የሶማሊያ ሚዲያዎችም ከሐሰተኛና ካልተጣሩ ወሬዎች በመቆጠብ ለአገሪቱ ሰላም እና ግንባታ የራሳቸውን አስተዋጽኦ ማድረግ እንዳለባቸው አሳስቧል። ምርጫውን ተከትሎ ሊነሱ ለሚችሉ ሁከቶችም ጋዜጠኞቹ ምክንያት እንዳይሆኑ ጠይቋል።